የሱዳን ዋና ከተማ ካርቱም ውስጥ ለብዙ ዓመታት በስደት የቆዩ ኢትዮጵያውያን ሀገሪቱ ያለችበት ሁኔታ ሕይወታቸውን እንዳከበደው፣ የማግለል አድራጎቶች እንደሚፈጸሙባቸው እየተናገሩ ነው። ለተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ያቀረቧቸው አቤቱታዎችም ምላሽ እንዳላገኙ ገልጸዋል። ስደተኞቹንና የኮሚሽነሩን ተጠሪዎች ያነጋገረው ገድሞ ዳዊት ዝርዝሩን ይዟል። ሱዳን ውስጥ የተከሰተውን የፖለቲካ ቀውስ ተከትሎ እየደረሰብን ነው ለሚሉት ችግር ሁሉ ካርቱም የሚገኙ ኢትዮጵያውያን ስደተኞች ለተባበሩት መንግስታት የስደት ጉዳዮች ከፍተኛ ኮሚሽነር ጥያቄያቸውን ያቀረቡት ከወራት በፊት መሆኑን ይናገራሉ። ከሌሎች አምስት ሀገሮች ስደተኞች ጋር ሆነው ካርቱም በሚገኘው የኮሚሽነሩ መስሪያ ቤት ፊት ለፊት ተጠልለው አቤት ቢሉም መልስ አለማግኘታቸውን ለቪኦኤ ተናግረዋል። ወይዘሮ ለምለም ደረጀ ሱዳን ውስጥ ከ ሰላሳ ዓመታት በላይ የኖሩ ኢትዮጵያዊት ስደተኛ ናቸው። ከቤተሰባቸው ጋር ለአመታት ዘለቀው የስደት ኑሮ ስለከበዳቸው ወደ ተባበሩት መንግስታት የስደት ጉዳዮች ቢሮ መሄዳቸውን ይገልጻሉ። ስንሄድ ቀጠሮ ነው የሚሰጡን፣ ቀጠሮ ነው በቃ ሶስት ወር አራት ወር እያሉ እያመላለሱን የራሳችን ችግር ለመጠየቅ የሄድን ህዝቦችን አገኘው እዛ ወጥቼ ራሱ መኖርም ስለማይቻል በሱዳን ያለው ክብደት ከዛ ሁለት ወር ከሀያ ቀን እንደሞላን በሌሊት አንድ ሰዓት ላይ በፖሊስ አንስተው መዲና ሪያዲያ ይባላል። እዚህ የመርከዝ አካባቢ ነው። እዛ ና ምትወጣሉ አሁን ሶስት ወር ሊሞዳን አስራ ሁለት ቀን የቀረን ነው። አቶ ኢማም አመድ ና ወይዘሮ ለምለም በካርቱም የዩንችሲአር ቢሮ ፊት ለፊት ከደቡብ ሱዳን፣ ከኤርትራ፣ ከሶማሊያ፣ ከማዕከላዊ አፍሪካ ሪፓብሊክ ከቡሩንዲ ና ከኮንጎ ከፈለሱ በርካታ ስደተኞች ጋር ጥያቄያቸውን ማቅረባቸውን ተናግረዋል። ዩኤንኤችሲአር ምላሽ ሳይሰታቸው ቀርተው ከቢሮው ደጃፍ ታህሳስ 11 2013 ዓ ም በጸጥታ አስከባሪዎች እንዳስነሳቸው ይናገራሉ። የስድስት ልጆች አባት እንደሆኑና ሱዳን ውስጥ 27 ዓመታት መኖራቸውን የተናገሩት አቶ ኢማም መሐመድ ያሉበት ቦታ ከካርቱም ወጣ ብሎ ባለው የቆሻሻ መጣያ አካባቢ መሆኑን ገልጸዋል። 192 ከሚሆኑ ስደተኞች ቤተሰቦች 53 የሚሆኑት ከኢትዮጵያ የተሰደዱ መሆናቸውን ተናግረዋል። የሁለት ልጆች እናት የሆኑት ወይዘሮ ለምለም በተለይ ቦታው ለሴቶችና ለህጻናት በጣም ከባድ እንደሆነ ይገልጻሉ። እንቅልፍ የሚባል የለም። ኮንቲነር ላይ ቀንቀን ወደ ኮንቲነር ተጠግተን እንውላለን። ማታ ማታ ሜዳ ላይ ምንም ርቀት የሌለው ከበን የምንተኛው፣ ወንዶች እየዞሩ ይጠብቁናል። ምግብ የሚመጣልን ነገር የለም። ያለንን ቀይ የሸጥን እስካሁን ድረስ እየበላን አሁን ጨርሰናል። ምንም ነገር የለም እና ወደፊት እንዴት ነው የምትሆኑት? ታወቅ ወደፊት የሚመጣውን ነገር እኮ ለዛ ነው ሁሉን ነገር የምንጠይቀው። ይሄንን መጥቶ አላየንም፣ ወላ የሱዳን መንግስትም አላየንም። ምንም ነገር የለንም። አሁን ከእጃችን ለመራብ ሳይሆን ለህይወታችን ራሱ ስጋት አለን። ከወራት በፊት ስደተኞች ወደ ሶስተኛ ሀገር ዝውውር ለመጠየቅ መሰብሰባቸውን እንደሚያውቁ የተባበሩት መንግስታት የስደተኞች ጉዳዩ ከፍተኛ ኮሚሽነር የሱዳን ቢሮ ቃል አቀባይ ጁሊያ ራፋኤሌ ተናግረዋል። ዩኤንኤችሲአር በመላው ዓለም የሶስተኛ ሀገር እድል የሚያስፈልጋቸውን ከአንድ ሚሊዮን በላይ ስደተኞችን ጉዳይ እንደሚከታተል ቃል አቀባዩ ገልጸው ተቀባይ ሀገሮች የተገኘላቸው 22700 ብቻ መሆናቸውን አመልክተዋል። ወደ ሶስተኛ ሀገር እንዲሻገሩ የሚያደርጉት እጅግ የበረታ ችግር ያሉ ስደተኞች መሆናቸው መሆናቸውንም የጠቆሙት ራፋኤሊ ከፍተኛ ኮሚሽነሩ የስደተኞቹን ደህንነት ከሱዳን አገር ውስጥ ጉዳይ መስሪያ ቤት ጋር ሆኖ እየተከታተለ መሆኑንም ገልጸዋል። ለአሜሪካ ድምጽ ገልሙዳዊት ከናይሮቢ።